የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ አድማጮቻችን፣ በዛሬው የጋቢና መሰናዷችን በሳምንቱ ከቀረቡላችሁ ዘገባዎች መካከል የተወሰኑትን በድጋሚ እናስደምጣችኋለን። ሀብታሙ ስዩም አብሬያችሁ አመሻለሁ። በሳምንት ውስጥ አበይት ጉዳዮች ሆነው ካለፉት መካከል አንዱ የሲዳማ ዞን የኢትዮጵያ አስረኛ ክልል የመሆን ያለመሆኑ ጉዳይ የሚወሰንበት ህዝበ ውሳኔ ጉዳይ ነው። ድምፃቸውን ለመስጠት የወጡ ነዋሪዎችን ሐሳብ አካፍልናችሁ ነበር። ምርጫው በሰላም መጠናቀቁንም በተመለከተ ዮናታን ዘብዴዎስ የላከልንን ዘገባ በድጋሚ እናስደምጣችሁ። የስዳማ ዞን ዋና አስተዳዳሪም አቶ ደስታ ሌዳሞ የስዳማ ውሳኔ ህዝብ ሰላማዊ፣ ዲሞክራሲያዊና ፊታዊ ሆኖ ተጠናቋል ብሏል። የስዳማ ህዝብ በክልል ለመደራጀት ለዘመናት ስግል ቢያደርግም ከህዝብ በፊት የነበሩ መሪዎች ባሳደሩት ጫና ተከልክሎ ከመቆየቱም በላይ አላስፈላጊ ዋጋ መከፈሉን ጠቅሷል። እጅግ ሰላማዊ፣ ዲሞክራሲያዊ እና ፊታዊ መጠናቀቁ የሰለጠነ ዲሞክራሲያዊ ፉክክር በሀገራችን ማድረግ እንደሚቻል ለዓለም ህዝቦች እያሳየ ክስተት ነው ብሎ መውሰድ ይቻላል። አገራችንም በዚህ አመት መጨረሻ ላይ ለምታዘጋጀው አገራዊ ምርጫ የአሁኑ ተሞክሮ በተሳካ ሁኔታ ምርጫውን ማጠናቀቅ እንደምንችል ያሳያል። አሁን በሀገሪቱ ውስጥ አለ ባሉት ለውጥ የተገኘ እድል መሆኑን ገልጠው በዞኑ መንግስትና በሲዳማ ህዝብ ስም ጠቅላይ ሚኒስትር አብይ አህመድ እናመስግነዋል። የአገራችን የለውጥ መሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተከማመሩ ችግሮችን በመፍታት ሀገራችንን ወደ ተሻለ ብልጽግና ጎዳና እያመሩ መሆናቸውን በቅርብ ጊዜ በዓለም መድረክ የሰላም ሽልማት ጭምር በመቀበል ያረጋገጡ ቢሆንም ከእኛ ከሲዳማ ህዝብ አንጻርም የቆየ ጥያቄን በሚፈታ መልኩ በሳል አመራር በመስጠት ህዝብ ውሳኔው እንዲዘጋጅና በዲሞክራሲያዊ እና በሰለጠኔ አግባብ መፎካከር እንድንችል የህዝቦች ጥያቄ በሰላማዊ መንገድ እንዲፈታ ላበረከቱት አስተዋጽኦ በስዳማ ህዝብና በአስተዳደሩ ስም ላመሰግናቸው እወዳለሁ። በውሳኔ ህዝብ ውጤት መሰረት ስዳማ ክልል ሆኖ የሚደራጅ ከሆነ በአዲሱ የመደመር ፖለቲካ አስተሳሰብና በብልጽግና ፓርቲ እንደሚመራም ገልጠዋል የስዳማ ህዝብም በክልልነት ከተደራጀ በኋላ የሚኖረው የፖለቲካ ሚናውም ቢሆን በአዲስ መልክ ክልሉን መሰረት ያደረገ የክልላችን ህዝቦች ተጠቃሚ ሊያደርግ የሚችልና የሀገራችንንም የፖለቲካ ስነ መሄዳሩን ሊያሰፋና ሊያጠናክር በሚችል መልኩ የሚፈጸም ነው የሚሆነው። ስለዚህ ከአሁኑ ነው ጀምረን በመደመር ሂሳብ በሀገራችን የሚፈጠረው አዲሱ ፓርቲ አካል በመሆን በአዲሱ ክልላችን ቅርንጫፍ በመፍጠር አባሎቻችን በዚህ ደረጃ ታቅፎ በሰፊ የሚታገሉበት በመሆኑ ግጥምጥሞሹ አዲስ ክልልና አዲስ የፖለቲካ ምህዳር በመሆኑ በጣም ደስ ለናል። ለዚህም የሚጠበቅብንን የአገር ግንባታ ሚናችን በአግባቡ ለመወጣት ከአሁኑ የተዘጋጀ መሆናችንንም ጨምሬ መግለጽ እፈልጋለሁ። ለሲዳማ ውሳኔ ህዝብ አስተዋጽኦ ላበረከቱ የህብረተሰብ ክፍሎች ለጸጥታ ባለስልጣናትና ለባለድርሻ አካላት ሁሉ ምስጋና አቅርበዋል። አቶ ደስታም ከህዝብ ውሳኔ በኋላ ያለው ሂደትም ሰላማዊ እንዲሆንም ከሚመለከታቸው ባለስልጣናት ጋር በቅንጅት የሚሰራ መሆኑን ተናግረው የአስተዳደሩ ቀጣይ ስራም የህዝብ ሰላምና አብሮነትን ማረጋገጥ መሆኑንም የዞኑ አስተዳዳሪ ዛሬ ረፋድ በሰጡት መግለጫ አስታወቁ። አስታውቀዋል። የስዳማ ህዝብና አብሮን የሚኖር ሁሉም ብሔሮችና ብሔረሰቦች በእኩልነት በልማቱ ስራ የሚሳተፉበት አንድነታቸውን የሚያጠናክሩበትና በጋራ ከአንድ ማዕድ በኩል የሚስተናገዱበት ተጠቃሚ የሚሆኑበት የፖለቲካና የአስተዳደር ስነ ምህዳር በመፍጠር በአንድነት ፊታችንን ወደ ልማት የምናዞርና እንግዲህ ህዝቡም በአመራሩ መሪነት በህዝብ ተሳታፊነትና ተፈጻሚነት በተጠቃሚ በሚያደርጉ ጉዳዮች ላይ በማተኮር የተለመደ ትብብሩን በማድረግ ለተቀን እንዲተጋ በዚህ አጋጣሚ ጥራይን ማስተላለፍ ይፈልጋለሁ። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ አዋሳም ጋቢና ቪኦኤ ይቀጥላል። በነገራችን ላይ አድማጮች በቅርብ ጊዜ ውስጥ ልዩ የመዝናኛ መርሃ ግብር ይዘን እንመጣለን። ወዳጅነታችን እንዲቀጥልም የቀደመ ግብዣችንን እናቀርባለን። የኢህአዴግ አባልና አጋር ድርጅቶች ውህደት ሌላ አበይት ጉዳይ ሆኖ ሰንብተዋል። ጽዮን ግርማ ከዚህ ጋር በተያያዘ ከምሁራን ጋር ያደረገችውን ውይይት በመቀጠል አስደምጣችኋል። የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዲግ ተዋህዶ ብልጽግና ፓርቲ ለመሆን በሚያስችለው የፓርቲ ፕሮግራም ላይ ተወያይቶ ማጽደቁን ይፋ አድርጓል። የግንባሩ የስራ አስፈጻሚ ኮሚቴ አባል አቶ ፈቃዱ ተሰማ ውይይት የተደረገባቸውን ነጥቦች ለአሜሪካ ድምጽ ሲያስረዱም አዲሱ ብልጽግና ፓርቲ ህብረ ብሔራዊ ፌዴራላዊና ዴሞክራሲያዊ ይሆናል ብለዋል። ፓርቲው ህገ መንግስቱንና የምርጫ ህጉን አክብሮ እንደሚዋሃድም ገልጸዋል። አካታች አገራዊ አንድነትና ብሔራዊ ማንነትን አጣምሮ የሚይዝና የቋንቋ ብዙህነትን የሚያረጋግጥ ነው ብለውታል። የምስራቅ አፍሪካ የፖሊሲ ጥናት ተቋም ምክትል ዳይሬክተርና የማኅበራዊ ሳይንስ ተመራማሪ የሆኑት ዶክተር ብርሃኑ ሌንጄሶ ይህንን የአዲሱን ውህድ ፓርቲ ጉዞ በበጎ ይመለከቱታል። እና አንኳር አንኳር የሆኑ የኢህአዴግን ችግር መፍታት ይችላል የሚል እምነት አለ። እሱም አካታች ነው፣ ሁሉንም የኢትዮጵያን ብሔር ብሔረሰቦች ያቅፋል። እንደገና ደግሞ ፍትሐዊ ውክልና ይኖራል። ዲሞክራቲክ ሪፕሬዘንቴሽን ማለት ነው። ሪፕሬዘንቴቲቭ ዲሞክራሲ ነው ኢትዮጵያ የምትከተለው ግን ስድስት ሚሊዮን ህዝብ የሚወክለውን ፓርቲ ወደ አርባ ሚሊዮን የሚጠቃውን ህዝብ የሚወክለው ፓርቲ በኩል ቁጥር መወከሉ ይህ ፍትሐዊ ነው እና ፍትሐዊነቱንም እናመጣለን የሚለውን ነገር በእጅጉ አጉልቶ ለማሳየት ሞክሯል። በመግለጫቸውም በተለያየ የሰጡት ትንተና ላይም ይሄ ነገር ሲነሳ ያለው ይሄን ሁለቱም ማሻሻሉ ባይተሰል በጣም ትልቅ ለውጥም ወደፊት እንድናይ የተሻለ ነገር ያመጣሉ ብለን እንድንመኝ ያደርገናል። ይሄንን ደግሞ የምንለው ከነበረው ታሪክ ተነስተን በመቀሌ ዩኒቨርሲቲ የፖለቲካ ሳይንስ ትምህርት ክፍል መምህር እና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ የዶክትሬት ተማሪው አቶ ገብረ መድን ገብረ ሚካኤል የአዲሱን ፓርቲ አካሄድ በጎም ሆነ ደካማ ጎኑን ለመናገር ፕሮግራሙን በዝርዝር መመልከት እንደሚጠይቅ ገልጸው ከየቦታው ያነበቡትን ብጥስጣሽ መረጃዎች ተንተርሰው ግን የኢህአዴግ ችግር በዚህ ይፈታል የሚል እምነት እንደሌላቸው ተናግረዋል። አጠቃላይ የኢትዮጵያ ችግር ሲሰነስል የብሔር አደረጃጀት መኖሩ ለኢትዮጵያ ችግር ሆነዋል የሚል ግንዛቤን አሳቢ አለው። አሁን አዲስ አመራር እና የፈጠረው ፓርቲ በእኔ ግምት በኢትዮጵያ በብሔር መደራጀት የኢትዮጵያ እውነታን ያንጸባርቃል እንጂ ከኢትዮጵያ እውነታ ያፈነገጠ ነገር አይደለም። ስለዚህ የኢትዮጵያ እውነታ ተጋፍጠህ ምስክር መስጠት ነው እንጂ ክደህ እና አርቀህ ሌላ መልክ ሰጥተህ መሆን የለበትም እንዳይደል። የኢትዮጵያ ችግር የኢትዮጵያ አደረጃጀት የብሔር መካረር የብሔር ልዩነት የምናምን ልዩነት ብሎ የሚነሳ ፓርቲ ራሱ ራሱ ለኢትዮጵያ ችግር ነው ባይ ነው። እንደዚ የተቻኮለ ነው። የኢትዮጵያ አሁን ያለንበት ተጨባጭ ሁኔታ አንድ የሚሆን ፓርቲን አይደለም የሚፈልግ። እንዲያውም ግንኙነቱ የላላ የፓርቲውም የመንግስት መዋቅርም የላላ ግንኙነት ያለው ከማዕከል ይልቅ ለክልሎች ወይም ለብሔር ድርጅቶችን ስልጣን የሚሰጥ የተሻለ ስልጣንና ነጻነት የሚሰጥ የተወጠረውን ገመድ ማላላት የሚያስችል የፓርቲና የመንግስት አወቃቀር እንጂ በተለይ በተካሄደበት ችኮላ ስጋት ይበዛበታል። ከጥቅሙ ይልቅ ስጋቱ ይታያል። በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ክፍል ረዳት ፕሮፌሰሩ መሰንበት አሰፋ ደግሞ አዲሱ ፓርቲ አገራዊ አንድነትን ጠብቆ ትክክለኛ ፌዴራሊዝምን ለማረጋገጥ ያለመ ጭምር በመሆኑ ለአገር ጠቃሚ ነው ብሎ ያስባሉ ሀገራዊ ብሔራዊነትንና የብሄር ብሄረሰቦችነት ያንን ጠብቆ እንዲሄድ ከማድረግ አንፃር ከፍተኛ አስተዋጽኦ ይኖራል ብዬ አስባለሁ። ብዙ ሰው እንደ አይቲንክ የኢትዮጵያን ፖለቲካ የሚታዘብ ሰው እንደሚያውቀው የብሄር ብሔረሰቦች ጥያቄ ብቻ ላይ ተቸክሎ የፖለቲካ ምህዳሩ በተለይ ሀገራዊ አንድነት መስራት ላይ ትልቅ ችግር እንደነበር ብዙ ሰዎች እኛም እንደ ብቻ ሳይሆን የምናስተውለው አይቲንክ የውጭ ታዛቢዎችም ብዙ ጊዜ የሚያቀርቡት ሀሳብ ነው እና ሁለቱን አስታርቆ በመሄድ ላይ መልካም ነገር ይኖራል ብዬ አስባለሁ። ሚዛኑን አስጠብቆ ምክንያቱም አንዱን ብቻ ትኩረት አድርገን ሌላውን ስንተው የፖለቲካ ሚዛኑንም ያዛባል እና በዛ ደረጃ ይካም ነገሮች ያመጣሉ እያስባለሁ። ሁለተኛው ብዙ ጊዜ የተነገረው እና ገብቶ ኢህአዴግን ያላደረገው የአጋር ፓርቲዎች ጉዳይ ነው። ትክክለኛ ህብረ ብሔራዊነትና ፌዴራሊዝም እንደምናወራ ከሆነ የእነዚህ ብሔራዊ ፓርቲዎች ወደ አዲሱ የፓርቲ አወቃቀር መምጣት የፖለቲካ ተሳትፎን ሆን ሀገራዊ አንድነትን ያጠናክረዋል ብዬ ነው ማስበው። እንደውም ፓርቲው መዋሀድ አለመዋሀድ ብቻ ሳይሆን በአጠቃላይ አገሪቱ አሁን ካለችበት ሁኔታ አንጻር ቅድሚያ ሊሰጠው የሚገባ ጉዳይ አይደለም የሚል አስተያየት የሚሰጡ አሉ። ረዳት ፕሮፌሰር መሰንበት ከዚህ የተለየ ሀሳብ ነው ያላቸው። እንደውም አሁን ላነብበት። ምስቅልቅል እንደውም የሀገሪቱን የፖለቲካ የኢኮኖሚ አቅጣጫ እንደውም ለማስተካከል የመጀመሪያው እርምጃ ነው ብዬ ማስበው። ይሄን የኢትዮጵያን ፖለቲካ ለሚታዘብ ኢህአዴግ በነበረበት የአምባገነንነት የከፍተኛ ሁኔታ የጭቆራን አምባገንነት መንፈስ ብዙኃነትን ያለማስተናገድ እንዳልኩት ብሔራዊ ስሜቶችን እና ሀገራዊ አንድነት ስሜቶችን ሚዛን ጠብቆ ያለመሄድ፣ እነዚህ አይነት ችግሮች አገሪቷን ወደ ከፍተኛ መስቀልቅል ሁኔታ አምጥቷታል። ጥያቄው የሚሆኑ እንደውም ለእኔ ወቅታዊ ችግሮች ቢኖሩም ይህን ወቅታዊ ችግሮች እንደውም ለመፍታት በጣም የጠራ የፖለቲካ አቅጣጫ በማስቀመጥ መሪው ድርጅት ራሱ ኢህአዴግ የፖለቲካ አመራሩ በጣም ጠንካራ የሚያደርግበት ጠንካራ መሰረት ላይ አስቀምጦ የሀገሪቱ እጣ ፈንታ በተሻለ ሁኔታ የሚመራበትን መድረክ የፈጠረ ይመስለኛል። አቶ ገብረህመድን የኢህአዴግን ስም በመቀየር ብቻ ለውጥ ማድረግ ከሆነ በከፊል በዚህ ሀሳብ ይስማማሉ። ለውጡ የይዘትና ችግር ፈቺ ካልሆነ ግን የሚፈይደው ነገር የለም ባይ ናቸው። ዶክተር ብርሃኑ የዚህ ሁሉ ችግር ፈጣሪ ኢህአዴግ ካልፈረሰ ካልፈረሰና በአዲስ ካልተደራጀ ምን ለውጣለ ይላሉ። አድማጮች፣ በዚህ ጉዳይ ላይ ሰፋ ያሉ ውይይቶችን በሌላ ጊዜ እናስደምጣችኋለን። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ይቀጥላል። በመላው ኢትዮጵያ ከሚገኙ ትጉህ ዘጋቢዎቻችን መካከል አንዱ አዲስ ቸኮል ነው። በድሬዳዋ ከተማ በራስ ተነሳሽነት አቅም የሌላቸውን ስለሚመግበው ወስን ቢራቱ ነግሮን ነበረ። በድጋሚ እናዳምጠው። ወስም ቢራቱ ችግረኛ ተማሪዎች መርዳትን ከቤተሰቤ ነው የተማርኩት ይላል። በዓላቱም ቤቱ አሳልፎ እንደማያውቅ ከአረጋውያን ወይም ከችግረኞች ጋር በጋራ እንደሚያሳልፍ አንዳንዴም ደም በመስጠት በሆስፒታል እንደሚያሳልፍ ነው የሚናገረው። ይህንን የበጎ አድራጎት ስራ ወደ ተማሪዎች እርዳታ እንዴት ሊቀይር እንደቻለ እንዲህ ይናገራል። ትምህርት ቤት ዳስ የሚባል ትምህርት ቤት አስተዳደሩ በሰጠው የትምህርት ቤት ትኩረት መስከረም ቡነተን ነው የሚባል ትልቅ ትምህርት ቤት ሰራሁ። እና እኔ ደግሞ የዜግነት ድርሻ የአካባቢ ምን መውጣት አለብኝ በሚል ትምህርት ቤቱ ላይ አስጠን እንዲህ በቀጥር ስለተማሪዎች ለእኔ ለድሀድሀ ተማሪዎች ብዬ አምስት አስተማሪዎች ቀጠርን። ደሞዝ እየከፈልኩኝ ከሁለት ሺህ ሰባት የጀመረ እስከ ሁለት ሺህ አስር ግን ሁለት ዘጠኝ ላይ ኢንፎርሜሽን ደረሰኝ ወስን የዚህ ትምህርት ቤት አንተ የትምህርት ቤት ውስጥ አለ

እሷ ከ2010 ጀምሮ ጀመርኩኝ ዳሴ የሚባል ትምህርት ቤት 110 ተማሪዎችን ጀመርም እያልን ያለ ከ2011 7 ትምህርት ቤቱ ዛሬ 2012 ላይ መንግስት እውቅና ሰጥቶኝ 7 ትምህርት ቤት ላይ 500 ተማሪዎችን ጧጧት ቁርስ እየበላን በመርዳት ላይ እንገኛለን። የተማሪዎች ምገባ ፕሮግራም ወርሃዊ ወጪው 46 ሺ ብር ገደማ እንደሆነ የሚናገረው ወስን 17 ሰራተኞች እንዳሉትም ይናገራል። የገቢ ምንጩ በተመለከተ የሚለው አለ። እስካሁን ግለሰቦች፣ የዱን አካሎች ግለሰቦች አንድ ግለሰብ ረድቶናል ያለው ከጎናችን የቆመ የትኛውም አካል የለም። ቅድም ከውጭ ቤተሰብ ናት ከሜሪላንድ ሁኔታችን ወጋየው እስካሁን በእሷ ድጎማ የተደረገልን እሷንና እና እኔም በምንቀሳቀሱበት ቤተክርስቲያን የሚማገልግል በወር አንዴ ምህመኑ ደግሞ ሰፖርት ያደርጋል። ቤተክርስቲያን አብያተ ክርስቲያን ብረት የምናደርግባቸው ቤተክርስቲያን ውስጥ ቁሳቁስንም፣ ዘይቱንም ምናምኑ ያቀርቡልናል። ይህም እስካሁን እንቅስቃሴ እያደረግን ማገልግል ቤተክርስቲያን የሊዷ ምስጋና ወንጌላዊ ብረት ቤተክርስቲያን ይባላል። በየወሩ ምህመኑ ፈንድ ያደርጋል የእኔ ቤተሰብም እኔም በግሌ እንደዚሁ እህታችን ከውጭ ሜርላንድ እህታችን ዋጋ ሀይሉ እሷ የምታደረገው ነስኮ እንቅስቃሴ በሀገር አቀፍ ደረጃ በተለይም በአዲስ አበባ ለሁሉም ተማሪዎች የምገባ ፕሮግራም የተጀመረ ሲሆን የድሬዳዋ አስተዳደር ግን ባለበት የበጀት እጥረት ይህን ማድረግ አልቻለም። በተወሰኑ የገጠር ቀበሌዎች ብቻ ነው ይህን ድጋፍ እያደረጉ ያሉት። በዚህ ረገድ ከተሞች ላይ ያለውን ክፍተት በመሸፈን ወስን ትልቅ ሚና እየተጫወተ ነው ይላሉ የትምህርት ቢሮ ኃላፊዋ ወይዘሮ ሙልካ መሐመድ። ድሬዳዋ ተወላጆች ባለሀብቶችን በመጋበዝ ይህን ችግር እንዲደግፉን ለማድረግ ዘንድሮ ባገኘ ነው ተሞክሮ ቀጣይ አላ ካለ ለመስራት ዝግጅት ላይ ነው ያለ ነው። ከዚህ ያለፈ ግን አሁን በግለሰብ ደረጃ የሚደግፉት በተለይ አሁን ወስን ብራቱ ከተማ ላይ አሁን ሰባት ትምህርት ቤት ላይ አምስት መቶ ተማሪ ምገባ ያደርጋሉ። ይህም የተለያዩ ምግቦች፣ ቁርስ ላይ ለተማሪ የሚያቀርቡበት ሁኔታ ነው ያለው። እሱን ወደ አራት መቶ ተማሪ ደግሞ ያስጠና መምህር ቀጥሮ ለዚህ ለመገባም ሰራተኛ ቀጥሮ ነው ይህን ስራ በግለሰብ ደረጃ ያው ጓደኞቹና የተለያዩ አካላቶች ይደግፉታል። በዛ እሱ ይሄን ከሰራ እኛ እንደ ቢሮ ምን ማድረግ አለብን በሚል በትራንስ ለትራንስፖርት የሚያወጣውን ወጪ፣ የተለያዩ ነገሮችን በመደገፍ እኛም በጋራ እየሰራን ያለ ነው። እንደዚህ አይነት አካላትም የነሱንም ተሞክሮ የነሱንም አሪያ ተከትለው ሌሎችም መጥተው እንዲሰሩ አሁን እሱ በዛ ደረጃ ኖሮት አይደለም፣ ከተለያዩ አካላት ድጋፍ ጠይቆ ድጋፍ ፈልጎ ይህን ስራ ሲሰራ በጎ ፍቃድ በጎ ሕሊና ይህን ስራ ለመስራት ከዚህ የበለጠ ነገር የለም። ሰው ለመደገብ ሰው መሆን ብቻ በቂ ነው። ስለዚህ ለዚህ ነው የሰራው። ከሱ በላይ ግን ሃብትም ያላቸው ቢያንስ አንድ ትምህርት ቤት ላይ ያሉትን መቶም ሁለት መቶም ተማሪ ቁርስ በልተው መማር የማይችሉትን ሕጻናት ወስደው ማስተማር የሚችሉ ቁርስ አብልተው ዩኒፎርም ደግፈው ማስተማር የሚችሉ ዜጎች አሉ። እነሱም ላይ መስራት ያስፈልጋል። ወስን በቀጣይ የአገልግሎት አድማሱን ሊያሰፋ ያስባል። በሌላ ላይ እንግዲህ ከሀያ ምናምን ሺህ በላይ ህጻናቶች በዚህ ችግር እንዳሉ መረጃው አለ። እንግዲህ አምስት ትምህርት ቤቱ ደግሞ ዜሮ ሶስት ቀበሌ ተመዝግቧል። ምስልናት የሚባል ትምህርት ቤት አምሳ ልጆች፣ ቁጥር አንድ ሳቢያን መቶ ልጆች ገንደ ተስፋ እንዳሉና ቡትጅና ጎረ የሚባል ትምህርት አምስት ምርት ተመዝግቧል። ሶስት መቶ ተማሪዎች ተመዝግበ በመጠባበቅ ላይ እነዚህ ተማሪዎች ግን በጉቱ እየጠበቁ ነው። አቅሙ የለን አቅሙ ቢለን ሁሉም እንግዲህ እያደረስ የሚሄድ ፍላጎት አለን። እንግዲህ መልዕክት አስተላልፍናል፣ በጋዜጣም፣ በኤፍ ኤምም፣ በፋናም፣ በሬዲዮም፣ በቴሌቪዥንም እየዘገባሉ፣ ግን እስካሁን አጋርነታቸውን የገለጡ አካል ማንም የለም እና ይሄ የዘር ቦታ አይደለም። የሃይማኖት ቦታ አይደለም። የብሄር ቦታ አይደለም። ልጅ ናቸው፣ ነጋገር የሚረክቡ ልጆች ናቸው። የማንም ጎሳ አይደለም። እዚህ ቦታ ብሔርን ለመግለጽ አይደለም፣ ሃይማኖትን ለመግለጽ አይደለም። እኛ ከሚረዱን በፊት ግን መጥቶ ጉብኝት ቢያደርጉ እንደ ክቡር አስተዳደሩ አምሳ ሮሚ ለአንድ ሰው ሸክሙ ነው ለአምሳ ሰው ጌጥ ነው በሚል ነው እያስተላለፍን ነው ያለው ና እባካችሁ፣ የምናስተላልፈው መልእክት ከውጭም አረብ ሀገር ኢትዮጵያ ውጭ የሚያገራሉ ኢትዮጵያ ውስጥ ያለው ማንም ሊሳተፍበት የሚገባ ነው። ሁሉንም ችግረኛ ተማሪዎች ተደራሽ ለማድረግ የሁሉም ርብርብ አስፈላጊ ነው ይላል። ወስን ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የቴክኖሎጂ ጉዳዮች በሚደመጡበት መሰናዷችን ሶልቬት ከተሰኘው የቴክኖሎጂ ፈጠራ ውድድር ጋር በተያያዘ ቅሬታውን ስላቀረበ ወጣት አስደምጠናችሁ ነበረ። ወጣት መልካሙ ታደሰ በፈጠራ ውድድሩ ላይ ከአጋሮቹ ጋር በመሆን አንደኛ ደረጃን ቢያገኝም ቃል የተገባልን መቶ ሺህ ብር አልተሰጠንም የሚል ነበረ ቅሬታው። ሙሉ ዘገባው እንሆ። ሶልቪት የተሰኘው የቴክኖሎጂ ፈጠራ ውድድር በየአመቱ የሚደረግ አዳዲስና የኢትዮጵያንን ህይወት ያቃናሉ ተብለው የሚታመኑ የፈጠራ ስራዎች የሚበረታቱበት መርሃ ግብር ነው። ከዘንድሮ አሸናፊዎች መካከል ቅድሚያ የተሰጠው ባለሶስት አውታር ማተም የሠራው ኤችኤምስ የወጣቶች ቡድን ነው። መልካሙ ታደሰ የቡድኑ ተጠሪ ነው። በጋራ ሁነን ስራ ነው። መልካሙ ታደሰ ይባላለው። አንዱ የቴሚ አባል መንበሩን ዘለቀ አንደኛው ደግሞ መልካሙ ፈቃዱ የሚባል ሶስት የሁለት ሺ አስራ ዘጠኝ ወይም ሁለት ሺ አስራ አንድ ኢትዮጵያ አቆጣጠር የሁለት ሺ አስራ አንድ ተመራቂዎች ነን። በመካኒካል ኢንጂነሪንግ ስፔሻላይዝ ያደረግነው ደግሞ መካኒካል ዲዛይን ነው። አድቫይዘራችን ደግሞ ሄኖክ መብራት ይባላል። በጣም ስማርት የሆነ አድቫይዘርን ያለን። እናም በግቢያችን ተማሪዎች የፕሮቶታይፒንግ ፕሮብሌም ፌስ ያደርጋሉ። በግቢያችን ብቻ ሳይሆን አጠቃላይ በኢትዮጵያ ያሉት ሙሉ ተማሪዎች ማለት ይቻላል ፕሮቶታይፕ ለማድረግ ፕሮጀክታቸውን ወደ ሙከራ ለመቀየር የሚያግዝ ማሽን ትሪዲ ፕሪንተር የለም። ስለዚህ እኛ በአጭሩ ስራችን ለምን ይህንን ትሪዲ ፕሪንተር በራሳችን ሎካሊ ከሆኑ ማቴሪያሎች አንሰራም ብለን ተነስተን ነው የሰራነው እና ትሪዲ ፕሪንተር ነው የሰራነው። በዛ ነው ያሸነፍነው። ጽንሰ ሀሳቡ ለብዙ ሰዎች እንዲሁ በቀላል የሚገባ ጉዳይ አይደለም። ምንድነው የሚያደርገው? ከነባሩ ከሚታወቀው የማተሚያ መሳሪያ ወይንም የህትመት ስራ ለየት የሚያደርገው ነገር ምንድን ነው? መልካም እስኪ ትንሽ አስረዳል። ትሪዲ ፕሪንቲንግ ማለት በሶስት አውታር ማተም ማለት ነው። ሶስት አውታር ማተሚያ ነው የሚባለው በአማርኛው ሙሉ በሙሉ ስንተረጉመ እና ባለ ሁለት አውታር ማተሚያ ቀለም ነው ዝም ብሎ የሚቀባው፣ እና እና ቀለም እየቀባ ያትማል። ይሄ ባለ ሶስት አውታር ማተሚያ አንድ ነገር በሶስት አውታር ያስቀምጣል ቁጭ ያደርግልና፣ ማለት ራሱ ለማተም የተፈለገው ነገር ቅጩን ራሱን ነው ቁጭ የሚያደርገው ማሽን እና ወይም በሌላ አባባል ሌየር ባይ ሌየር ማናፋክቸሪንግም ይባላል። እርስ በራሱ ላይ ሌየር አድ እያደረገ ነው ወደ ላይ የሚወጣው። ሶስተኛው አውታር ሁለተኛውን አውታር መድገም ማለት ነው። መልካሙና አጋሮቹ ላስመዘገቡት ድል የመቶ ሺህ ብር ሽልማት እንደሚሰጣቸው በተለያዩ የመገናኛ ብዙሀን ላይ መገለጹን በማስታወስ የተሰጣችሁን ገንዘብ ለምን አዋላችሁት ብለን ጠይቀን ነበር። ይህን ጥያቄ እንደጠየቅ ሁሉ አደራ የምልህ ነገር የትኛዋንም መልስ አብረህ ይህን ነገር ብሮድካስት ስታደርግ አብረህ ብሮድካስት እንድታደርግ እፈልጋለሁ። እና ይሄ ውድድር ሶል ባይቴ ውድድር በጣም አሪፍ ነው። እኔን ያው ከእናንተም ጋር ከሌሎችም አለም ክፍሎች ጋር አስተዋውቆኛል። በጣም ጥሩ ነው። በዚህ በዚህ እምኮራበት ነው። እንደዚህ ዓይነት ነገር ሊበረታታ ይገባል። በዚህ በዚህ ወይ ሁለተኛው መንገድ ደግሞ እንደዚያ ነገሮች አብዛኞቹ ኢንተርፕሪነር በጣም ብዙ ኢንተርፕሪነሮችን እየፈጠሩብን ነው እና እኛ ፕሮቶታይፕ ሆነን ሌላው በእኛ ኢንተርፕሪነር እየሆነ ነው። አብዛኛውን ነገር ስናየው አሁን ለዚህ ፕሮጀክት ተብሎ ብዙ ስፖንሰር የሆኑ አሉ። ለምሳሌ አሜሪካ ኤምባሲ እና ጃይካ እና አሁን ግን እኛ ሽልማቱ ተሰጥቷቸዋል ከተባለ በኋላ ከወረቀት ያለፈ ሌላ ምንም ሽልማት በእጃችን የገባልን ነገር የለም። ዩኒቨርሲቲውም ራሱ ቃል ገብቷል ባህር ዳር ዩኒቨርሲቲ ላይ ነው የተመረቅነው እና ባህር ዳር ዩኒቨርሲቲ ራሱ ሸልማለሁ ብሎ ቃል ገብቶ ነበር። ነገር ግን ምንም አምስት አንድም አልሰጠንም። እንደገና ደግሞ ሶልቭ አይቲም እንደዚሁ ምንድን ያደረገው መቶ ሺህ ብር ተሸልማቸዋል ተብሎ በጃይካ በጃፓኑ ኤምባሲ አምባሳደር እና በአሜሪካን ኤምባሲ በማይክ የመቶ ሺህ ብር ያው የወረቀቱን ቼክ ትልቁን ካርቶኑን ከተቀበልነው በኋላ ፕሮፖዛል ታስገባላችሁ፣ ሲድ ፈንድ ነው ምናምን ምናምን ምናምን የተባለ ወደ ሌላ ምክንያት ተዞሮ ይኸው እስከ ዛሬ ምንም ነገር የደረሰን ነገር የለም። የሶልቪትን የቴክኖሎጂ ፈጠራ ውድድር በዋናነት የሚያስተባብረው አይኮግላብ የተሰኘው በዘመናዊ የቴክኖሎጂ እንቅስቃሴዎች እየታወቀ ያለው ተቋም ነው። በኢትዮጵያ የአሜሪካ ኤምባሲና የጃፓን ዓለም አቀፍ ትብብር ለውድድሩ ድጋፍ ያደርግለታል። የአይኮግላብ ኃላፊ አቶ ጌትነት አሰፋ ሽልማቱ እስካሁን ድረስ ለአሸናፊዎቹ ያልተሰጠበትን ምክንያት ያስረዳሉ። የውድድር እስካሁን አላለቀ ፕራይዝ ይሸለማሉ በሸለማቸው አይቀርም ተሸልመው ወደ ስራ ገብተዋል እና ምንድነው ዋነኛው ሬዝን? የእሱ ችግር ምንድን ነው? ፕሮሲጀሩን መከተል ስላልፈለገ ነው። ፕሮሲጀሩን ምንድን ነው? ይሄ ፕራይዝ ቀጥታ ለሌላ አገልግሎት ሳይውል የተሰጣቸው ፕራይዝ እ ፕራይዝ ሳይሆን እንደ ሲድ ፈንዲንግ ኢንቨስትመንት፣ እንደ ሲድ ፈንዲንግ የተሰጣቸው ማለት ነው። አክሰስ የሚያደርጉት ብሩን ማይል ማይልስቶኖች ያስቀምጠዋል ለምሳሌ ይሄን ብር ለምን አገልግሎት ነው የሚጠቀመው የሚለውን ማይልስቶን ካስቀመጡ በኋላ በሶስት ወር በአራት ፌዝ ሊከፍሉት ይከፍሉትና፣ ያ ማይልስቶን ለምሳሌ ቃለ መግዛት ሊሆን ይችላል፣ ሰው ለመቅጠር ሊሆን ይችላል፣ ቢሮ ለመካባት ሊሆን ይችላል። በንደዛዛት ማይልስቶን እነሱና አይኮድ እና ፈንድ የሚያደረጉ ድርጅቶች ጉድ ብለን ያ ማይልስቶን ያስኬዳሉ በሚለው ነገር ከገባም በኋላ ያ ሲድ ፈንድን ይሰጣቸዋል። የባለፈው አመት ኤክስፒሪንስ ወደ ተሻሻ ስምንት ኤክስፒሪንስ በዚህ መሰረት አንደኛ የወጡት አሁን የመስ ወደ ፕሮዳክሽን ደረጃ የደረሱት ነገር አለ ማለት ነው። ከዚህ በፊት የነበሩ ኢትዮጵያ ውስጥ ያሉ ፖለቲሽኖች ብዙዎቹ ምንድን ናቸው? ብር የሰራቸውን አድገቱ ብዙ ለሌላ አገልግሎት ነው የሚጠቀሙበት። አይዲያውንም ግሮ ያደርጉም ምን እያደረጉ ይመጣሉ። በየፕሮጀክቶች ላይ የሄዱ እዚህ ውድድር ላይ የሄዱ ብር ብቻ መሰብሰቡ አይነት ነገር ለንግድ አይነት ነገር አድርገውታል ማለት ነው። እና አፕሮቻችን እንቀይረን። ደግሞ ይሄ የሚሰጣው ችግር አክሽዋል። ፕሮዳክታችን ወደ አንድ ስቴጅ ማራመድ የሚያስችል ነገር መሆን አለበት ነው ይሄ። አቶ ጌትነት አክለውም የተፈጠረውን አለመግባባት በያዝነው ወር ውስጥ ለመፍታት ተቋማቸው ጥረት እንደሚያደርግ ነግረውናል። አድማጮች ከጋቢና ቪኦኤ ጋር ናችሁ። አብራችሁን ስለሆናችሁም በጣም እናመሰግናለን። አሁን ደግሞ እስቲ ወደ ኪነ ጥበቡ ሰፈር እናቅና። ልል ሸዋፈራው ከሁለት ሳምንታት በፊት በኬንያ በተደረገው የሌክ ኢንተርናሽናል የፊልም ፌስቲቫል ላይ በፈረንሳይኛ ቋንቋ በሠራው ፊልም ባለድል ሆኗል። ከኤደንገረሞ ጋር በሚያደርገው ቆይታ የኪነ ጥበብ ጉዞውን ያጋራናል። አዲስ አበባ ዩኒቨርስቲ ገብተው ፖለቲካል ሳይንስ ነው ያጠናው። የሁለተኛ ዓመት ዩኒቨርስቲ ተማሪ እያለ ካገኛቸው ጓደኞቹ ጋር አብዛኛውን ጊዜ የኢራን የጃፓን እንዲሁም የድሮ ፊልሞች በማየት ጊዜ ያሳልፉ ነበር። እንደውም አብዛኛው ዩኒቨርሲቲ ትውስታው ያ እንደሆነ ይናገራል። በፊልምና በፈጠራ ስራ ፍቅር የተለከፉት ወጣቶች ተመርቀው ከዩኒቨርሲቲ እንደወጡ ለምን ካሜራ ይዘን እየቀረጽን ፊልም ስራን አንሞክርም ብለው የመጀመሪያ ስራቸውን መስራታቸውን አጫውቶኛል። የዛሬ እንግዳዬ ልዑል ሸዋ ፈራው የፊልም ስራ ባለሙያና የዋግ እንትን መስራች ነው። የሰሯቸው ፊልሞች እንደኛ ባላዶ ስስቴ ይባላል። የመናፍስት ቀኔ ብለን እንተረጉመዋለን። ስለ አዲስ አበባ ነው። ሶስታችንም ትልቅ ግንኙነት አለን ብለን እናስባለን ከአዲስ አበባ ጋር እና ቀስ በቀስ ግን ያን የነበረው ግንኙነትና አዲስ አበባነት ትንሽ እየጠፋ መጣ። ሰባት አበባ ትዝታ ና እስቲ ለምንድ ነው ስለ እሱ ማናውራው? እስቲ እሱ ነገር እንጻፈው ተባለ እና ታሪኩ ምንድ ነው? የሆነ ሰውዬ አዲስ አበባ ነበር ተወልዶ ያደገው የማንነት ቀውስ ያጋጠመው እና እሱን ነገር አዲስ አበባ ውስጥ ወክ እያደረገ ለጋር ሲደርስ አንበሳው ይታየዋል። አንበሳው የሆነ ነገር ይቀሰቀስበታል፣ የሆነ ትዝታ ያመጣበታል። ስቴዲየም ሲሄድ የሆነ ነገር ያህል የሆነ ትዝታ ይቀሰቀስበታል። እና በዛ ውስጥ የዛን ሰውዬ የማንነት ቀውስ ምንዳሰስበት ፊልም ነበረ። እና በጣም ያው ሁል ጊዜ ጭንቅላታችን ውስጥ ነበረ ፊልም መስራት እንደምንፈልግ ግን ያው ምንም አይነት ትምህርት ስላልነበረ በዛ አንድ አመት ውስጥ ራሳችንን በፊልም ስራ ሂደት ውስጥ አገኘ ነው። ከዛም ራሳችንን እንዴት ማሻሻል እንዳለብንም የተማር ነው። ያን ጊዜ ነው እሱ ላይ ፕሮዲውሰር እና ፕሮዳክሽን ማናጀር ነበርኩኝ ሽን ማናጀር ነበርኩኝ። የመጀመሪያ ፊልማችንም ይሄ ነበረ። መቼ ትወለድሽ? ከየት ነው የጀመረው ታሪክሽ? አንቺ የነገስታቱ መናገሻ አሸገርኩ ረዳይቱም ከመጀመሪያ የሙከራ ፊልሙ በኋላ የማስታወቂያ ቢሮ ሲሰራ ቆይቶ ከሁለት አመታት በኋላ ደግሞ በድጋሚ ወደ ፊልሙ አለም ተመልሷል። ሁለተኛ ፊልሜ ዳንዲ ላይንስ ይባላል። ገላ የሚለው ቆይተዋል። ፊልሙ ሁለት ሺ አስራ ሰባት ላይ ነው መቅረጽ የጀመርኩት ፊልሙን አለቀ ተቀርጾ፣ ግን አሁንም ተቀምጧል። ቀስ ብዬ ጨርሷሉ ብዬ ነው ማስበ ይመስለኛል። በጣም ፐርሰናል የሆነ ታሪክ ስለሆነ ይመስለኛል። እንደ ጸሐፊና እንደ አዘጋጁ የሰራሁት ነው። ተኛ የእኛ የቴሌቪዥን ድራማ ላይ የመጀመሪያው ሲዝን ላይ ጸሐፊና ነበርኩኝ። አራተኛው ፊልም ደግሞ ፕሉም ብላንች በፈረንሳይኛ በእንግሊዝኛ ደግሞ ዋይት ፌዘርስ የሚል ፊልም አሁን እዚህ ኬንያ መጥቼ የተወዳደርኩበት ፊልም ማለት ነው። ቦርኪና ፋሶ ሄጄ ነበር የሰራሁት ይህ ፊልም የተሰራው የሲኒ ፋብሪክ የሚባል ትምህርት ቤት ናቸው። አላማው የተለያዩ ሀገር ያሉ ወጣት ፊልም ሰሪዎችን አንድ ላይ ሰብስቦ ወደ ተለያየ ሀገር ልኮ ስለምናያቁት ቋንቋ፣ አካባቢና ባህል ውስጥ ሆነው እንዴት ነው አንድ ፊልም መስራት የሚችሉት ነበር እና በዚህ መሰረት እኔ በጎተ ኢንስቲትዩት ፕሮግራም ታጭቼ ስሜ ገባ ማለት ነው። የሚያጠንጥ ነው አሌን የሚባል ቦርኪና ፋሶ ዋጋዱጉ ከተማ የሚኖር የአስር አመት ልጅ ላይ ነው እና ይሄ የአስር አመት ልጅ በአካባቢው የሚገኝ የሃይማኖት መሪዎች መንፈስ እንዳለበት ይነገራቸው እና ቤተሰቦቹ እና ፊልሙ ይህንን ልጅ ከዚህ ነገር ለማውጣት የሚደረግን ጥረት የሚዳስስ ነው ማለት ነው እና ይህ ፊልም ብዙ ቦታዎች ታይቷል። ጽፍ ያለው እና ዳይሬክት አርግ ያለው ወይም ማዘጋጅ ይቻል የሰዎችን ሸሸጉ ወይም የማይታዩ ብዙ ጊዜ ማትኮት የማይሰጡባቸው የሰውን ማንነት መዳሰስ ደስ ይለኛል። ሙሉ በሙሉ በፈረንሳይኛ የተሰራው ይህ ፊልም በኬንያ በሚገኘው በሌክ ኢንተርናሽናል ፓን አፍሪካን ፊልም ፌስቲቫል ላይ በአፍሪካ የባህል ጉዳዮች ስራ የተሰራ ልዩ ፊልም በሚል ዘርፍ አሸናፊ ሆኗል። አብረን ስላመሸን ደስ ብሎናል። አድማጮቻችን፣ በቅርቡ በምንጀምረው ልዩ የመዝናኛ መርሃ ግብር እንገናኛለን። መልካም ሳምንት ማክተም ይሁንላችሁ። ደናደሩ ራዲዮ ሰገለ